በስምት ወ መልፈስ ስ አሉ አምላክ አሚን ስማት ለእግዚአብሔር በስማያት ነዛምፅሐን እስከ ዛቲ ሰዓት በምረቱና በጨርነቱ ብዛት ይነፀጋ የሆነ አምልኮ ስግደት፣ ሙስጋና ጌትነት የዛ ገልዘው የሆነ በስጋው መቆረስ በደሙ መፍሰስ ያዳነ ከአጢአት ወደ ፅርቅ ከሞት ወደ ህይወት ጨለማ ወደ ብርሃን ከሐሳር ወደ ክብር ከባርነት ወደ ነጻነት ከግራ ቁመት ወደ ቀኝ ቁመት የመለሰን የቅዱሳን አምላክ የቀራኔው ንጉሥ የድንግል ማርያም ልጅ አምላካችን መድኃኔዓለም ክርስቶስ ክብር ምስጋና ይግባው። እግዚአብሔር አምላካችን በመካከላችን ተገኝቶ ቅዱስ ቃሉን እንዲያስተምረን የቃሉን ምስጢር እንዲገልጥልን ለህይወታችን የሚገባንን ሁሉ እሱ እንዲመግበን ቅዱስ ፈቃዱ ይሆንልን አሜን ልበስዎ ለአዲስ ብእሲ አዲሱን ሰው ልበሱት የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ክርስቲያኖች የተላከ ምዕራፍ አራት ቁጥር 24 እንደ እግዚአብሔር ፈቃድ በዚህ ኃይለ ቃል ላይ ተመስርተን ለአጭር ደቂቃዎች እንነጋገራለን ከዚያ በፊት ለመግቢያ ያህል ከሰሞን አምዳዊ ጸሎት በግብረ ሕማማት ካለው የሊቃውንት ድርሳን በሰሞን ሕማማት በዕለተ ዓርብ በስድስት ሰዓት የመድኃኒታችንን ነገረ ስቅለቱን ሕማማት መስቀሉን ነገረ ሞቱን የሚያዘክር አጭር ንባባንብና ትምህርታችንን እንቀጥላለን። ጌታዬ ኢየሱስ ክርስቶስ ሆይ በእንጨት መስቀል ላይ ራቁትህን ይሆንክ ጨለማን ከለበሰና ስህተትን ከሚያመጣ ሰይጣን መንፈስ ለየ በኃይልህ እታደስ ዘንድ በጥበብህም እመገብ ዘንድ የህይወት ሀር ልብስን አብልሰኝ። ጌታ ኢየሱስ ክርስቶስ ሆይ መላእክትን የብርሃን መጎናጸፊያ የምታጎናጽፋቸው ኃይልንም የምታስታጥቃቸው በመስቀል ላይ ራቁትህን ቆምክ። ልቦናዬን ከፍጹም ድንቁርና ጨለማ አረግ አንጻ፣ በልቤና በሕዋሳቴ ውስጥም የጌትነትን ብርሃን አብራ። ከምድራዊ ሐሳብና ጥባይ ተለውጠው ከሰማያዊ መላእክት ጋር ያመሰግኑ ዘንድ ጌታዬ ኢየሱስ ክርስቶስ ሆይ የከበሩ እጆችህን በእንጨት መስቀል ላይ የዘረጋህ ፍቅርህ በውስጡ ያድርበት ዘንድ ልቦናዬን እንዲከፈት አድርገው። ጌታ ኢየሱስ ክርስቶስ ሆይ መላእክትን ከእሳት የፈጠርካቸው፣ ሰማይንም እንደ ድንኳን የዘረጋህ፣ የምድርንም ስፋቷን ያበዛህ፣ በላዋም ዓለማተ ሰማይን እጅግ ከፍ አድርገህ የፈጠርክ፣ ከበታቿም እጅግ ጥልቅ ያደረግ፣ ዙሪያዋንም በባህር የከበብክ፣ ትእዛዝህን ምድርን በባህር ላይ ጸንታን ብትኖር ያደረጋት በውስጡ ያለውንም ሁሉ በመስቀል ላይ እንዴት እጅህን ዘረጋህ! እንዴትስ በቀኖት ተቸነከርክ! ወዴትስ ወረድግ! ለሞት እስክትደርስ ድረስ የአዳምን ማዳን እንደምን ወደድግ! አፍና አንደበት ካላቸው ለጌትነትህ ምስጋና ማቅረብ የሚችል ማን ነው? ጌታ ኢየሱስ ክርስቶስ ሆይ ፍቅርህን በልቤ ውስጥ ቅረጽ፣ ከክፉ ማሰሪያ ፍታኝ፣ ለዘላለም ጸንቶ በሚኖር ፍቅርህን ምሰረኝ። ጌታ ኢየሱስ ክርስቶስ ሆይ ማህያዊ መስቀልህን አቅፌ ከእርሱ የሕይወትና የመድኃኒት መዓዛ አሸት ዘንድ ስጠኝ። በልቦናዬም ውስጥ ንጹህ ደምህ ይውረድ። ንጹህ መሠዊያ ይሆን ዘንድ ልቦናዬን ያክብረው። በውስጡም የሕይወትን መንፈስ ያንቀሳቅስ። የሕይወት መንፈስ አንተን ይቀበል። ጌታ ኢየሱስ ክርስቶስ ሆይ በመስቀል ላይ መጻጻንና አሞትን የጠጣ ከታላቁ ንጹህ ፍቅርህ አጠጣኝ፣ ከመራራው ሞተ ነፍስም አድነኝ ይላል። በዚህ አምላካዊ ፍቅር አባታዊ ርኅራሄ ሁላችንን የጎበኘን ጸጋውን ክብሩን ያለበሰን ራቁትነታችንን በጸጋው የሸፈነ አምላካችን ክብር ምስጋና ይግባው ልበስዎ ለአዲስ ብእሲ አዲሱን ሰው ልበሱት በኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን አስተምህሮ መሰረት የዛሬው ዕለተ ሰንበት ከዛሬ የምንጀምረው ሳምንት ኒቆዲሞስ ይባላል። እንደምታውቁት በዚህ በታላቁ ሱባያችን ውስጥ ስምንት ተከታታይ ውህዶች አሉን። እያንዳንዳቸው እየራሳቸው ስያሜ ያላቸው የተመደበላቸው የቅዱሳት መጽሐፍት ምንባብ አለ። ዝማሬው፣ ምስጋናው፣ ቅዳሴው፣ ትርጓሜው ሁሉ የየዕለቱን ምስጢር በስፋት የሚያስረዳ የሚያስገነዝብ ነው የመጀመሪያው እሑድ ዘወረደ ሰማያዊው መሬታዊ ረቂቅ መለኮት ግዙፍ ስጋን ተዋህዶ እኛን ለማዳን ወደዚህ ዓለም መምጣቱን የምናስብበት ነው ሁለተኛው ቅድስት ነው የእግዚአብሔርን የባህሪ ቅድስና ንጽህና የቃሉን ቅድስና ንጽህና የዕለተ ሰንበትን ቅድስና የምንማርበት የምናስብበት ነው ሦስተኛው ምኩራብ ነው። ሰማይ ምድር ዙፋኑ የእግሩ መረገጫ የሆኑለት አምላክ አይሁድ በጸሎት ከእሱ ጋር በሚገናኙበት በምኩራብ ሆኖ ጌትነቱን የምትናገር የመንግስቱን ወንጌል ማስተማሩን በአበይት ነቢያት፣ በደቂቀ ነቢያት በብዙ አይነት ህብረት ንቢት የተገለጠው የድነት ዓለም ተስፋ በእሱ መፈጸሙን የገለጠበትን እናስባለን። አራተኛው መጽሐፉ ነው። በእርግጥ ሊቃውንቱ መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሲያስተምር የፈወሳቸውን ድውያን ሁሉ ሕሙማነ ሥጋን በታምራት ሕሙማነ ነፍስን በቃሉ ትምህርት ያድን ይፈውስ ነበረ። እነዚያ ድውያን ሁሉ የሚታሰቡበት ሲሆን፣ ሊቃውንቱ ለይተው በመጽሐፉ የሰየሙት ከተፈወሱት ድውያን ብዙ ዘመን የታመመና የእግዚአብሔርን የማዳን ቀን በተስፋ በደጅ ጥናት 38 ዓመት የጠበቀ እሱ ስለሆነ በእሱ ተሰይሟል እንጂ ፈዋሴ ዶያን ኢየሱስ ክርስቶስ አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ የሥጋም የነፍስን ፈጣሪ እሱ ነውና ሕማመ ሥጋንም ሕማመ ነፍስንም ያዳነበትን የምናስብበት ነው። አምስተኛው እኩለ ጾም ነው። ደብረ ዘይት ነው። ፍጻሜ ዓለምን ነገረ ምጽአትን እያስታወስን ሁላችን በመስቀል ላይ በነገሰው ሰማያዊ ዳኛ ፊት ዋጋ ለመቀበል ለመሸለም የምንቆምባትን የመጨረሻዋን ዕለት የምናስብበት ነው። ባለፈው እሁድ ደግሞ ገብርኄር ብላ ቤተ ክርስቲያን የአምላክን አደራ የእግዚአብሔርን ስጦታ ውለታን የጠበቁ ሰዎች በአምላካዊ ምስጋና ተመስግነው በጥቂት የታመኑ በብዙ ክብር ላይ እንደሚሾሙ የተማርንበት ነው። የዛሬው ኒቆዲሞስ ይባላል። የሚቀጥለው ሳምንት ምንድን ነው? ሆሳዕና። ከዛ በኋላ ትንሳኤ ነው። ኒቆዲሞስን ዛሬ በምስራፉም በምንባባቱም በወንጌሉም ሲነገር ሲተረጎም ሰምተናል። የዛሬው ዕለት የተገለጠበትን ምስጢር በዚህ ኃይለ ቃል ውስጥ እናየዋለን። አዲሱን ሰው ልበሱ ይላል ቅዱስ ጳውሎስ አሮጌውን ሰው ለብሶ ለነበረው ዓለም ሰውን ወዳጅ የሆነ አምላክ የባህሪ ልጁን ወደዚህ ዓለም ልኮ የአዳምን ራቁትነት በጸጋው እንዲሸፍን ስላደረገ የማያረጅ የማይጠፋ የማይለወጥ አዲሱ የሕይወት ልብሳችን እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ ይህንን በማገናዘብ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 49 ላይ የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ይላል። የቀዳማዊው አዳም የመጀመሪያው አዳም ልጆች በመሆናችን የእሱን መልክ ለብሰን መሬታውያን እንደነበርን፣ አሁን እኛን ለማዳን በተዋህዶ ሰው የሆነው ሁለተኛው አዳም ኢየሱስ ክርስቶስ ሰማያዊ ስለሆነ ሰማያዊውን መልክ መለኮታዊውን መልክ ለብሰናል ነው የሚለው። በቀዳማዊ አዳም ሞተናል፣ በዳግማዊው አዳም ህያዋን ሆነናል። በቀዳማዊው አዳም መርገም ተሸክመናል፣ በዳግማዊው አዳም መርገማችን ተወግዷል። በቀዳማዊው አዳም በጨለማ ወድቀን ነበረ። ዳግማዊው አዳም ሊቃውንቱ የማይጠልቅ ፀሐይ ነው እንዳሉት በሱ ደግሞ ፍጹም የሕይወት ብርሃንን አግኝተናል። ስለዚህ ከቀዳማዊው አዳም ወገንነት ወደ አዲሱ ወደ ሁለተኛው አዳም ወደ ኢየሱስ ክርስቶስ ወገንነት፣ አካልነት እንድንመለስ ሐዋርያው ሲነግረን ልበስዎ ለአዲስ ብሎ ሲል አዲሱን ሰው ኢየሱስ ክርስቶስን ልበሱት ተጎናጸፉት ይላል። ልብስ ብሎታል ኢየሱስ ክርስቶስን ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋሥጫ በሰዓታት ድርሰቱ ልብስ ዘይታአንመ ወክዳን ዘይተፈትለ ውእቱ ኢየሱስ ክርስቶስ፣ በሸማኔዎች እጅ ያልተፈተለ በአዋቂዎች እጅ ያልተሰራ የዓለምን የኃጢአት ራቁትነት የሸፈነ ያለበሰ የሕይወት ልብስ እርሱ ኢየሱስ ክርስቶስ ነው ይላል። ይሄንን የሕይወት ልብሳችንን ይሄንን የጸጋ ልብሳችንን እንድንለብስ ነው ሐዋርያው የነገረ። በክርስቶስ ያመኑ የክርስቶስ ወገኖች የሆኑ ምዕመናን ኢየሱስ ክርስቶስን የምንለብስበት የመጀመሪያው ቀዳሚው ምስጢር ምስጢረ ጥምቀት ነው። መንፈሳዊው ልደት ረቂቁ ልደት ነው ለኒቆዲሞስ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ከቁጥር አንድ ጀምሮ ያስተማረው እውነት እውነት እልሃለሁ፣ ዳግመኛ ካልተወለዳችሁ በቀር የእግዚአብሔርን መንግሥት አትወርሱ ብሎ ነግሮት ነበረ። ኒቆዲሞስ መምህር ሆይ ሰው ካረጀ ከሸመገለ በኋላ ወደ እናቱ ማህፀን ዳግመኛ ገብቶ እንዴት ሊወለድ ይችላል ብሎ ጠየቀው ነው። ኒቆዲሞስ ራሱ መምህር ነው፣ ምሁረ ኦሪት ነው። ብሉይ ኪዳንን ጠንቅቆ ያወቀ የተረጎመ መምህር ነው። ኢየሱስ ክርስቶስ ደግሞ መምህረ ቅዱሳን ሊቀም ነው፣ የመምህራን ሁሉ ባለቤት አክሊል ስለሆነ ከኒቆዲሞስ መምህርነት የጎደለውን ከመድኃኒታችን ከኢየሱስ ክርስቶስ ጉባኤ በማታ እየመጣ ያደላድል ነበር ይላል። ሰው በሁሉ ነገር ሙሉ ሊሆን አይችልም። ጎዶርነታችንን የሚሞላ ማን ነው? ሁሉ የእርሱ የሆነ እግዚአብሔር ብቻ ነው። እሱ ለሁሉ የሚበቃ ባለጸጋ ስለሆነ በጎ ስጦታ ሁሉ በረከትም ሁሉ ከእሱ ዘንድ የሚገኝ ስለሆነ ኒቆዲሞስ ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ሰው የእግዚአብሔርን መንግሥት ሊያያት የመንግሥተ ሰማያትን ጣዕም ገንዘብ ማድረግ የመንግሥተ ሰማያትን ርስ እጅ ማድረግ አይችልም አለ። ስለ ሁለተኛ ውልደት ስነግርህ ወደ እናት ማህፀን መመለስን አያመለክትም። ከውሃና ከመንፈስ ከአብራ ከመንፈስ ቅዱስ ከማህፀን የወርዳ ነው። በጥምቀት ያልተወለደ የእግዚአብሔርን መንግሥት ሊያይ አይችልም ነው ያለው። ስለዚህ በሁለተኛ ውልደት በመንፈሳዊ ውልደት በጥምቀተ ክርስትና ነው አሮጌውን ሰው አስወግደን አዲሱን ሰው ኢየሱስ ክርስቶስን የምንለብሰው ሐዋርያው ይህንን እንዲህ ሲል ነግሮናል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ነው የሚለው ገላትያ ምዕራፍ 3 ቁጥር 26 እስከ 27። ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ አዲሱን ሰው የጸጋ ልብሳችሁን የሕይወት ልብሳችሁን የማያረጀውን የማይጠፋውን የማይለወጠውን የሕይወት ልብስ ኢየሱስ ክርስቶስን ለብሳችኋል የሚለው አንድ ተሆኑ ዘንድ አንድ አካል ከእርሱ ጋር የተጠመቃችሁ ስለዚህ ነው። በሰኞ ውዳሴ ማርያም መጨረሻ ላይ ሊቁ ወሃከን መንፈሰ ልደት ባረክና ከምስለ መላእክቲከ ብርሃን ዘባአማን የተሰኘ ብርሃን ሆነ ወደ ዓለም የመጣ ኢየሱስ ክርስቶስ ሆይ፣ ዳግመኛ ከአበራ ከመንፈስ ቅዱስ ከማሕፀር የወርዳኖስ በጥምቀት ተወልደን የአንተ ልጆች የምንሆንበትን ረቂቁን መንፈሳዊ ልደት በቸርነት አደልከን። በዚህ ረቂቅ መንፈሳዊ ልደት ሥጋውያን ስንሆን ከመንፈሳውያን መላይክት ጋር መሬታውያን ስንሆን ከሰማያውያን መላእክት ጋር አንድ ሆነ፣ ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አመሰገን ይላል። አንድ ማኅበር፣ አንድ መንጋ ይሆን ነው። በሁለተኛው ልደት ከአምላካችን በጸጋ ተወልደ አምላካችን ኢየሱስ ክርስቶስን ስለለበስን ነው። ክርስቶሳውያን መሲሐውያን ሆነናል ማለት ነው። መሲሑን ለብሰነዋል፣ አግኝተነዋል። ኢየሱስ ክርስቶስን በሕይወታችን ገንዘብ አድርገነዋል። በጥምቀት ከእርሱ ጋር ስለተባበር በጥምቀት ከእርሱ ጋር ስለሞትን ሞትን ትንሣኤውን በሚመስል ትንሣኤው ደግሞ ከእርሱ ጋር እንነሳለን። ትናንትና በዓለ ስቅለቱን አክብረናል፣ አስበናል። ለኒቆዲሞስ አምላካችን ኢየሱስ ክርስቶስ የነገረውን ምስጢር የድነት ዓለምን ተስፋ በቀራኔው በፈጸመባት በዕለት ዓለም ገልጦልናል። ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው ወዲያውም ደምና ውሃ ወጣ ይላል በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ። ከጭፍሮቹ አንዱ ከአይሁድ ወገን የሆነ ለንጊኖስ የመድኃኒታችንን የሁለተኛውን አዳም የክርስቶስን ጎን በጦር ወጋው ወዲያውኑ በነ ፊደል አምሳል ትኩስ ውሃና ትኩስ ደም ፈሰሰ ይላል። ኦርቶዶክሳውያን ሊቃውንት ይህንን ጥሩ አድርገው በስፋት በጥልቀት ተርጉመውልናል። ሶስት ነገሮችን እናያለን። አንደኛ አምላካችን ኢየሱስ ክርስቶስ ጎኑን የተወጋበት ጦር ወደ ገነት ተመልሰን እንዳንገባ በገነት ያለውን የሕይወት ዛፍ ፍሬ እንዳንበላ የዘጋውን የኪሩቤልን ሰይፍ አስወግዷል። ያጧል በእሱ ቁስል ተፈወሳችሁ የሚለን ይህንን ነው። መድኃኒታችን ኢየሱስ ክርስቶስ ጎኑን በጦር በተወጋ ጊዜ የገነት በርን ዘግቶ የነበረው ሰይፍ በእሱ አምላካዊ ሕማም ተወግዷል። አረጋዊ መንፈሳዊ ስለዚህ ነው ፈውስ ሕማማቴ በሕማማቴ ከሪፋል ሕማመ ነፍሴን ደዌ ነፍሴን ስለ እኔ ብለህ በታመምከው ሕማምን አድንልኝ ፈውስልኝ ይላል። አዳምና ሔዋን ከገነት ከወጡ በኋላ ተመልሰው ወደዚያ ውስጥ እንዳይገቡ ከሕይወት ዛፍ ፍሬ በልተው የተረገሙ ግን ሕያዋን እንዳይሆኑ የገነትን በር በኪሩቤል ነበልባላዊ ሰልፍ ያስጠብቅ ነበር እግዚአብሔር። ያንን ሰይፍ ክርስቶስ ጎኑን በጦር በተወጋ ጊዜ አስወግዶልናል። ስለዚህ በመስቀሉ ገነት ከፍቶልን ወደ ቀደመ ርስታችን እንድንገባ አድርጎናል። የመጀመሪያው ይሄ ነው። ሁለተኛው ከመጀመሪያው አዳም ጎን በተገኘችው በሔዋን ምክንያት የሔዋን እናት ተብላ የነበረችው እምምውታን የሙታን እናት ሆና ነበረ። የመጀመሪያው አዳም ሔዋንን ከጎኑ ያገኘው ምን ሆኖ ነበረ? ታስታውሳለች መጽሐፍ ቅዱስ ያንበባል እንቅልፍ ተኝቶ ነው? ይህም ደግሞ ሌላ መልእክት አለ እግዚአብሔር ቅዱስ ጴጥሮስ እሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ ምን ብሏል በእሱ ላይ ጣሉት ነው ያለው አዳም የትዳር ጓደኛ ያገኘው ምን ሆኖ ነው ተኝቶ ነው ሰው የትዳር ጓደኛ በማሰብ ለምን እንቅልፍ ያ እግዚአብሔር ተኝተን የሚያስፈልገን ይሰጣል ማለት እኮ ነው። እግረ መንገዳችንን መልዕክቱን እንድናይ፣ ዋና ምስጢር ግን የመጀመሪያው አዳም በተኛበት ከጎኑ የተገኘችው ሔዋን የሕያዋን እናት ብትባልን ሕገ እግዚአብሔርን ተላልፋ በዲያብሎስ ምክር ከእግዚአብሔር አንድነት በመለየቷ ሞተን አምጥታ ነበር። አሁን ሁለተኛው አዳም ክርስቶስ በመስቀል ላይ ተኝቶ አንቀላፍቶ ሳለ ከሱ ጎን የተገኘችው ሁለተኛዋ ሔዋን ቤተ ክርስቲያን ናት። የተገኘችው በምንድን ነው? በጥምቀት ነው። ከጎኑ የፈሰሰ ውሃ ምዕመናንን ሁሉ የሕያው ክርስቶስ ልጆች የምታደርግ መንፈሳዊ እናታችን ናት። ሦስተኛው ክርስቶስን ለብሰን ከእርሱ ጋር የምንዋሃድበትን የቤተ ክርስቲያን ምስጢር የክርስትና ሀብት ይነግረናል። ውሃው የጥምቀታችን፣ ደሙ ደግሞ የቁርባናችን መሰረት ስለሆነ በጥምቀት ከእሱ እንወለዳለን፣ እሱን እንለብሳለን። በስጋው ደግሞ ደግሞ እሱን እንዋሃዳለን፣ እሱም እኛን ይዋሃደናል። አዲሱን ሰው ልበሱት ይላል። ሁላችንም ስንጠመቅ ይሄንን ሰማያዊ ልብስ፣ ዘላለማዊ ልብስ፣ የሕይወት ልብስ፣ የጸጋ ልብስ ልብሰነዋል። አሁን ቤተ ክርስቲያን ሁልጊዜ የምትመክረን የምታስተምረን ይሄንን ልብስ እንደለበስ እስከ መጨረሻው እንድንጓዝ ነው። ልብሱንም እንዳንጥን ወይም ደግሞ ልብሱን እንዳናቆሽሽ ነው። አቆሽሸንም ከሆነ እንድናጥሎ ነው፣ እንድናነጻው ነው። በታቦር ተራራ መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ምስጢረ መለኮትን በገለጠላቸው ጊዜ ፊቱ እንደ ፀሐይ በራ፣ ልብሱ እንደ በረዶ ነጭ ሆነ ይላል። አልባ ሲወሰ ለክርስቶስ መሀይምናን ሙልቱ የክርስቶስ ልብሶች የተባሉ ምእመናን ናቸው፣ ክርስቲያኖች ናቸው ብለው ሊቃውንት ተርጉመውልናል። ልብሶቹ ስለሆንን ንጹሐን ቅዱሳን ሆነን በፊቱ እሱን ለብሰን እንድንኖር ነው ሐዋርያው የሚያስታውሰን ሁላችን የጸጋ የሕይወት የበረከት የክብር ልብሳችንን እሱን በጥምቀት ስለለበስ፣ ሁልጊዜ በጥምቀተ ክርስትና ጊዜ ካስተዋላችሁ ስርዓቶቻችን ሁሉ ይህንን መንፈሳዊ ምስጢር ጠንቅቀው የሚያስረዱ ናቸው። የሚጠመቁ ህፃናትም የሆኑ አዋቂዎችም ከመጠመቃቸው በፊት ገፃቸውን፣ ፊታቸውን ወደ ምራ መልሰው ነው የሚቀመጡት የሚቆሙት ሲጠመቁና ከጥምቀት በኋላ ደግሞ ወደ ምስራቅ ነው። ወደ ምዕራብ መመለሳቸው ምዕራብ የፀሐይ የብርሃን መጥለቂያ ስለሆነ በጨለማው በኩነኔው ዘመን የመጀመሪያውን አሮጌውን ሰው ለብሰው የኖሩበትን ሕይወት ያስታውሳል። ሲጠመቁና ከጥምቀት በኋላ ወደ ምስራቅ የተመለሱት ከምስራቅ ድንግል ማርያም የተወለደውን የሕይወት ፀሐይ ክርስቶስን ማየታቸውን መልበሳቸውን ለመግለጥ ነው። ሁል ጊዜ የሚጠመቁት ወደ መጠመቂያ ውሃ ልብሳቸውን አውልቀው ነው የሚገቡት። ተጠምቀው በቅብዓ ሜሮን ከብረው ደግሞ ሲወጡ ነጭ ልብስ ይለብሳሉ። ልብሳቸውን አውልቀን ወደ መጠመቂያው የምናስገባቸው ስለ ሁለት ነገር ነው። የመጀመሪያው አሮጌውን ልብስ አሮጌውን ሰው አዳምን ከጥምቀት ወዲያ ትተው አዲሱን ሰው አዲሱን ልብስ ክርስቶስን ለመዋሃዳቸው ለመልበሳቸው ምሳሌ እንዲሆን ነው። ሁለተኛው ደግሞ ልብሳቸውን አውልቀው ወደ ውሃው የሚገቡት ከክርስቶስ ጋር በጥምቀት ስለምንሞት ሞቱን ስለሚያሳስብ፣ ስለ እኛ ብለህ ስለ እኔ ብለህ የሚጠመቀው የምትጠመቀው ራቁትህን በመስቀል ላይ የዋልክ ብለው ሕማሙን በጥምቀት ለመመስከር ነው። ከዚያ ሲወጡ ደግሞ ክርስትና እናት ወይም አባት ወይም ዲያቆኑ ካህኑ በነጭ ልብስ ይቀበላቸዋል፣ ይታቀፋቸዋል። አሮጌውን ሰው በጥምቀት አስወግደን አዲሱን ሰው ሁለተኛውን አዳም ክርስቶስን መልበሳችን መዋሃዳችን ነው። ውሃ ሁለት አይነት ጥቅም አለው። አንደኛ ማኅፀን ነው፣ ሁለተኛ መቃብር ነው። ማኅፀንነቱ ዳግመኛ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ የምንወለድበት ሲየምት ስለሆነ መቃብር መሆኑ ደግሞ በጥምቀት ከክርስቶስ ጋር ምን ስለምን ሆን ነው ስለምን ቀበር ሦስት ሶስት ጊዜ ወደ ውሃው ገብቶ የሚወጡት፣ ከክርስቶስ ጋር ሶስት መዓልት ሶስት ሌሊት በመቃብር ለማገራቸው ነው። ሞቱን በሚመስል ሞቱ ስለምን ተባበር፣ ትንሣኤውን በሚመስል ትንሣኤው ከእርሱ ጋር አብረን እንነሳለን። ግብፃውያን እስራኤልን አሳደው ባህረ ኤርትራ ተከፍሎ እስራኤል እንደተሻገሩ፣ ሕይወት እንዳገኙ፣ ግብፃውያን እንደሰጠሙ፣ በጥምቀት ውሃን ሰራዊት አጋንንት ይሰጥማሉ። ተጠማቂዎች ደግሞ ወደ ሕይወት፣ ወደ ሰማያዊቷ ምድረ ርስት ወደ ገነት መንግሥተ ሰማያት ይሸጋገራሉ። ይህን ሁሉ ምስጢር የምናገኝበት አዲሱን ሰው ክርስቶስን የምንለብስበት ጸጋ ስለሆነ ምስጢረ ጥምቀት ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ነው። የክርስትና እምነት መሰረት ነው። የክርስትና ሃይማኖት በር ነው። በጥምቀት የክርስቶስን ልጅነት ያገኙ ብቻ ናቸው አባታችን የሚሉት አባ አባት ብለን የምንጮህበትን የልጅነት መንፈስ በውስጣችን አሳደረ። ከእንግዲህ ወዲህ ልጆቼ እንጂ ባሮች አላችሁም ብሎናል። እኛም አባታችን ሆይ ብለን ነው የምንጠራው። እንዲሁም አንተ አቡነ ዋንተ፣ ምን ትሏለሽ? ቤተ ክርስቲያን አንተ በእውነት አባታችን ነህ። አንተ በእውነት እናታችን ነህ። ስለዚህ አምላካችን ህይወታችንን አድሶ ቀድሶ ለውጦ፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አርፏል። የቀደመው አሮጌ ሰውነት ከመስቀል ወዲያ ተወግዷል። አሁን አዲሱን ሰው ክርስቶስን ለብሰን በአዲስ ዘመን በአዲስ ህይወት በአዲስ መንፈስ በአዲስ ጸጋ ነው የምንኖረው። ስለዚህ ያለንበትም ዘመን ዓመተ ምሕረት ዓመተ ጊዜ የምሕረት፣ የይቅርታ፣ የድህነት ዘመን ዓመተ ጊዜ የጌታ ዘመን፣ የስጋዊ ዘመን አዲሱን ሰው የለበስንበት የተዋንበት ዘመን ስለሆነ በዚህ አዲስ ሲሆን እስከ መጨረሻው እንድንጸና ያስፈልጋል። ይሄንን አዲስ ጸጋ አዝንተን ለመጠበቅ ነው ሁልጊዜ ግዜ በአምላካችን ፊት በአምልኮ፣ በጸሎት፣ በምስጋና የምንቆመው የምንገለጠው እና አዲሱን ሰው ኢየሱስ ክርስቶስን ልበሱት ብሎናል። ሁላችን በጥምቀት ለብሰነዋል ተዋህደነዋል። ይሄንን ልብስ አክብረን ዳግመኛ እስኪመጣ ድረስ ወደ እሱ እስኪወስደን እስኪሰበስበን ድረስ ሰማያዊቷ ርስታችንን ሀገራችንን እስኪያወርሰን የመንግሥቱ ዜጎች አድርጎ ወደ እርሱ እስኪጠራን ድረስ በዚህ ጸጋ ጸንተን ልንኖር ይገባል። በመጨረሻ ቅዱስ ዮሐንስ በራእዩ የገለጠውን አንብን ይበቃናል። ራእይ ዮሐንስ ምዕራፍ 7 ቁጥር 9 ጀምሮ እንዲህ ይላል። የዮሐንስ ራእይ ምዕራፍ 7 ቁጥር 9 ከዚህ በኋላ አየው እነሆም አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም፣ ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅም ድምፅ እየጮሙ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳም ነው አሉ። መላእክቱም ሁሉ በዙፋኑና በሊቃናቱ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ። ለእግዚአብሔርም እየሰገዱ በቀራኔው መስቀላ ለታረደው ለተሰዋው ንጹሕ በግ እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋና ውዳሴም፣ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ከሊቃናቱም አንዱ ተመልሶ ይላል፣ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለ ይላል። የዘንባባ ዝንጣፊ ይዘው ዘንባባ የአሸናፊነት የድል አድራጊነት የሀይል ምልክት ነው። ያሸነፉ ድል የነሱ ነጩን ልብስ ለብሰው ስላየ ከሊቃናቱ አንዱ መልሶ እነዚህ ነጩ ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለ። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው ልብሳቸውንም አጥበው በበጉደም አንሶ ይላል ልብስ ህይወታቸውን ልብስ ሰውነታቸውን አጥበው በበጉደም ነጽረው የታተሙ ናቸው። ብፁዓን ለያጽቡ አልባ ሲሆሙ ከመይኩን ስልጣኖሙ ላይ ለጸ ህይወት ወደ ዕፀ ህይወት ወደ የወዛ ፍሬ ሄደው ፍሬዋን እንዲበሉ በሰማያዊቷ ከተማ ጠባቧ ለእጅ እንዲገቡ ልብሳቸውን የሚያጥሩ የሚያነጹ ብዙ አናቸው እንዳለ ልብሳቸውን አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ይህን ልብስ የለበሱ ይህን ጸጋ ገንዘብ ያደረጉ በዙፋኑ ፊት በክብር ይቆማሉ። እናንተ የአባቴ ቡሩካን ወደ እኔ ኑ ዓለም ሳይፈጠር ጀምሮ የተዘጋጀላችሁ መንግሥት ውረሱ የሚለውን አምላካዊ የሕይወት ቃል የበረከት ድምፅ ይሰማሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በነሱ ላይ አድርባቸዋል፣ ለብሰውታልና ከእንግዲህ ወዲህ አይራቡም፣ ከእንግዲህም ወዲህ አይጥሙም። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው፣ በሚመጣው ዓለም ይጠግባሉ ይረካሉና ከእንግዲህ ወዲህ አይራቡም አይጠሙ ማለት ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋልና እግዚአብሔር እንባዎችን ሁሉ ከዓይኖቻቸው ያብሳል የሚለው በጉ እረኛቸው መሪያቸው ይሆናል። በለመለመ መስክ ያሰማራ፣ በረፍት ውሃ ዘንድ የመራ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎው የሰጠ እነዚህ ዓለም እረኞች ለራሱ ጥቅም ሳይሆን ለበጎቹ ጥቅም እረኛ የሆነ ይገርማል። የክርስቶስ እረኝነት ከዚህ ዓለም እረኞች ጠባይ እጅግ የተለየ ነው። የዚህ ዓለም እረኞች በንቃት በትጋት፣ በድካ በጎቻቸውን መንጎቻቸውን የሚጠብቁት ለበጎቹ ጥቅም አይደለም፣ ለራሳቸው ጥቅም ነው። ለምን? በጎቹን አርደው አወራደው ስጋቸውን ይበላሉ፣ ጸጉራቸውን ይለብሳሉ። በጎቹን ሸጠው በገንዘቡ ይጠቀማሉ። እረኛችን ክርስቶስ ግን የሚጠብቀን ለራሳችን ጥቅም ነው። እንዲሁም ራሱን ነው የሕይወት ምግብ የሕይወት መጠጥ አድርጎ ይሰጣል። ቅዱስ ዳዊት ስለዚህ ነው እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በስጋም በነፍስ በምድራዊውም በሰማያዊ ሕይወት የሚያሳጣኝ የሚያጎልብኝ ነገር የለም። በለመለመ መስክ ያሳድረኛል። በዕረፍት ሀዘን ይመራኛል። በዚህ ዓለም የለመለመው መስክ መቅደሱ ነው። የረፍት ውሃ ቃሉ ነው፣ ደሙ ነው፣ የጥምቀት ውሃ ነው። በወዳኛው ዓለም ደግሞ በመንግስቱ የሚያሳርፈን የሚሰበስበን እሱ ራሱ ነው። በረቱንም እረኛቹንም ጸጋ ደርቦ የሰጠን አምላክ ሁልጊዜ እሱን ለብሰን በእሱ አጊጠን ከእሱ ጋር ተዋህደን ህይወታችንን ሁሉ ከእሱ ጋር ተጉዘን በመስቀሉ አማካይነት ወደ ተከፈተው ሰማያዊ ርስቱ መንግሥቱ በክብር እንዲጠራን ቅዱስ ፈቃድ ይሁንልን። ከእንግዲህ ወዲህ አይራቡም፣ አይጠሙም፣ እግዚአብሔር አጥገቧቸዋል፣ አርክቷቸዋል፣ እንባንም ከዓይኖቻቸው ያብሳል የሚለው፣ ስለዚህ ዛሬ በንስሐ የምናዝነው እሱ በላይኛው ዓለም እንዲያጽናና ነው። ዛሬ በጾም ከህደን የምንራረው የምንጠማው በሚመጣው ዓለም ዘላለማዊውን የህይወት ምግብ እንዲመግበል የማይቋረጠውን የህይወት ውሃ እንዲያጠጣ ነው። የዛሬው ድካም ለነገ እረፍት ነው። የዛሬው ሩጫ ትጋት የነገውን አክሊል ለመቀዳጀት ነው። ስለዚህ ወደ ሕያው እግዚአብሔር ተራራ ወደ ጽዮን ከተማ ደርሳችኋልና በርቱ ይላል ቅዱስ ጳውሎስ። አክሊል የሚሰጠው ዋጋ የሚከፈለው ሩጫቸውን ለጨረሱ መልካሙን ገድል ተጋድለው ላሸነፉ፣ ሃይማኖታቸውን ለጠበቁ ክርስቲያናዊ ሕይወታቸውን ላጸኑ ስለሆነ። እና የተከበራችሁ ምዕመናን በዚህ ዓለም ቤተ ክርስቲያንን ለመስራት ለማገልገል፣ መስቀል ተሸክሞ እስከ ሞት ያገለገለንን አምላክ እሱ በሰጠን ባለን ሁሉ የምናገለግለው እሱ ሲመጣ የሚጠብቀን ዘላለማዊ ዋጋ እንዳለ እያሰብን ነው። የጸናውን አስቡ ይላል ቅዱስ ጳውሎስ። እሱን እያየን ወደ መስቀሉ እንድንጓዝ ነው። መምህራን የሚሉት ነገር አለ። ይህችን ልናገር እና እጨርሳለሁ። መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ስብከቱ ሲያስተምር የቃሉን ትምህርት ሰምተው የእጁን ታምራት አይተው ብዙ ሰዎች ይከተሉት ነበረ እና ከእለታት በአንድ ቀን ህዝቡን አስተምሮ በጉባኤ ካሰናበተ በኋላ አስራ ሁለቱ ሐዋርያት ትምህርት፣ ተአምራት የማይከፈልባቸው ከዋለበት የሚያድሩ ካደረበት የሚውሉ ናቸው እና ሐዋርያት ብቻቸውን ሲቀሩ ጌታችን ተከተሉኝ አላቸው እና አብረው የሄዱ ትንሽ እንደተጓዙ ዞር አለና ጌታችን የምትችሉትን ያቅማችሁን ያህል ድንጋይ ተሸክማችሁ ተከተሉ ብሎ አዘዛቸው። ምን አላቸው? ድንጋይ ተሸከሙ ብቻ አለም፣ ሌላ አካል አለ የምትችሉትን ያህል አምላካችን በምንችለው ነው የሚጠይቀን። በአቅማችን ነው ከኛ የሚፈልገው እና አስራ አንዱ ሐዋርያት ከይሁዳ በቀር ሁሉም የሚችሉትን ድንጋይ ተሸክመው በእምነት፣ በቅንነት፣ በየዋህነት ተከተሉ። ይሁዳ ግን ሲለግም አሁን ድንጋይ ተሸክሞ መከተል ዳቦ አይሆን ወርቅ አይሆን ብሎ ትንሽ ጠጠር በእጁ ይዞ መከተል ጀምሩ። እና ትንሽ እንደተጓዙ መድኃኒታችን ዞር አለና፣ ብሉ የተሸከማችሁት ድንጋይ ህብስት ይሆንላችሁና ብሉት አላቸው። አሁን ብዙ የተሸከሙ ለጊዜው ሸክም ድካም ቢመስል እሱ ግን መጨረሻ ወደ ዋጋነት ሲቀይረው የህይወት ምግቦ ናቸው። ይሁዳ ሲለግም ትንሽ ጠጠር ነው የያዘው፣ ህብስቷን በዚያች መጠን ትንሽ ነበረች። በሌላ ጊዜ ደግሞ እንደዚሁ በጉባኤ አስተማረና ህዝቡን ካሰናበተ በኋላ አስራ ሁለቱን ሐዋርያት በሩስቲ እንደባለፈው ዛሬም የምትችሉትን ያህል ድንጋይ ተሸከሙና ተከተሉኝ አላቸው። አሁን አስራ አንዱ እንደባለፈው የሚችሉትን እሱና እነሱ በልባቸው የሚተዋወቁትን ያህል ተሸክመው ተከተሉት። ይሁዳ ሀይ ባለፈው ድንጋይ ደግሞ ምን ሊሆን ብዬ ብዙ ነገር አምልጦኛል። ስለዚህ ባለፈውን ለማካከስ ሐዋርያት ከተሸከሙት በላይ ጨምሮ አትርፎ ተሸከመ። አሁን በእግዚአብሔር ዓይን ትሩፋት አይደለም፣ ጽድቅም አይደለም። እግዚአብሔር ቀመር አይወድም። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር ጸጋ ትገልጧል ነው የሚለው። ቅሩብ እግዚአብሔር ለየዋህን ልብ የዋህንን ትውታ የሚያክብር ጌታ ነው እሱ በልቤ የዋህና ትወት ነኝ፣ ከኔ ተማሩኝ ያለው እና አይሁዳ ከእነሱ በላይ ድንጋይ ተሸክሞ አስራ ሁለቱ መከተል ጀመሩ። የተወሰነ ከሄዱ በኋላ ዞር አለና ህብስት ይሆን አደለም ዛሬ በውስጥ የተሸከማችሁትን ድንጋይ የምትችሉትን ያህል ከእናንተ ራቅ ራቅ አርጋችሁ ወርውሩ ደሞ አላቸው አሁ አሁን አስራ አንዱ የተሸከሙትን የሚችሉትን ያህል ራቅ ራቅ ገፋ ገፋ አድርገው ወረወሩ። ይሁዳም ያው እንዳቅሙ ገፋ አድርጎ ወረወረ። አሁን ከሁለቱ ስናነጻጽር ማንኛቸው አርቀው የሚወረወሩ ይመስላችኋል? አስራ አንዱ ለምን ሸክሙ በቀነሰ ቁጥር ርቀቱ ምን ይሆናል? ይጨምራል። ሸክሙ ደግሞ ሲበዛ ይሁዳ ብዙ ስለያዘ እዛ ጉሩ ስር ሁባ ያደርጋል። ሐዋርያት ግን ገፋ ገፋ አድርገ ጌታ ይህን ላየና በሉ እድሜያችሁ በእናንተና በድንጋቡ መካከል እንዳለው ርቀት ይሆንን አላቸው ይላል። አሁን አሁን ይሁዳ እድሜው አጭር፣ አገልግሎቱ አጭር፣ በረከቱ አጭር። ሐዋርያት ግን እሱ ያዘዛቸውን አምነው በቅንነት ስለታዘዙ አገልግሎታቸው ሰፊ፣ እድሜያቸው ለብዙ አባታችን ረጅም፣ በረከታቸው ዓለምን በወንጌል አብርተው በወንጌል ጨውነት አጣጥተው ለክርስቶስ መንግስት ያዘጋጁ ናቸው። ስለዚህ እነዚህን አባቶች ስናይ ትቦቹን ሐዋርያት ነው የምናስበው እግዚአብሔር የሰጣቸውን ሁሉ ለእሱ የሰጡ እና ለእኛ የተተረጎሙ መጽሐፍ አድርጎ ሰጥቶናል። በዚህ አብነት ተጠቅመን አምላካችን በሁሉ እንዳገለገለን ስለ እኛ ሁሉም እንደሆነ፣ እኛም ለሱ ክብር ሁሉን ሆነ በሁሉ አገልግለን በዘላለማዊ ክብሩ እንዲያከብረን ቅዱስ ፈቃዱ ይሁንልን። በአጸደ መቅደሱ በመስቀሉ ጥላ ስር እንደሰበሰበን በሰማያት ባለች በደብረ ጽዮን ነፃ በምታወጣ በኢየሩሳሌም ሰማያዊ ከቅዱሳኑ ጋር በህይወት በደስታ በእረፍት በክብር ይሰብስበን የሰማነውን ቃል የተማርነውን ትምህርት በልቦናችን ያሳድርብን የመድኃኒዓለም ቸርነት የድንግል ማርያም አማላጅነት የመስቀሉ ሀይፅን ከሁላችን ጋር ይሆን አሜን